አዲስ አበባ ነው የተመሰረተው ህውሃት። በነገራችን ላይ እዚህ ፒያሳ ሰባት ሰዎች ተሰባስበን ነው ማህበር ተራማጆች ትግራይ ብለን ይህ ዶክተር አረጋዊ በርሄ ስለ ህዝባዊ ወያኔ ሐርነት ትግራይ ህወት አመስራረት ከአንድ ዓመት በፊት የተናገሩት ነው። ከሰባቱ መስራቾች መካከል የነበሩት አቶ ስዩም መስፍንና አቶ አባይ ፀሐዬ በቅርቡ በመከላከያ ሰራዊት መገደላቸው ተነግሯል። ድርጅቱ የዘውጌ ብሔርተኛና የማርክሲዝም ድቅል በሆነ ርዕዮተ ዓለም ትጥቅ ትግል መጀመሩን አቶ ካሳይ በርሄ የተባሉ ጸሐፊ ህዋት በኢትዮጵያ የፖለቲካ ትግል ላይ የነበረውን ሚና በ የተጻፉበት ሰነድ ሰፍሯል። ህዋት ለግማሽ ክፍለ ዘመን በተጠጋው ረጅም ዕድሜው ኢትዮጵያን በሉዓላዊ ግዛቷ የሚሆን በውጭ ባለ ህጋዊ ሰውነቷ ከ1983 ዓ ም እስከ 2010 ዓ ም ድረስ ገዝቷል። አሁን ግን የተወሰኑ ዋና ዋና አመራሮቹ በኃይል መደምሰሳቸው ሲነገር፣ እኩሉ ደግሞ በሕግ ጥላ ስር ሆነዋል። የድርጅቱ ህጋዊ ሰውነትም በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዟል። የህግ ጠበቃና አማካሪው አቶ ቁምላቸው ዳኜ ይህ ይህ ፓርቲው ከዚህ በኋላ ምንም የፖለቲካ እንቅስቃሴ ማድረግ የማይችል ማለት ሲሆን አባላቱ የነበሩ ሰዎች ግን ሌላ የፖለቲካ ፓርቲ አቋቁመው ሊወዳደሩ አይችሉም ማለት አይደለም ሲሉ ገልጸዋል። ፖለቲካዊ እንደምታውንም በብሔር ለተደራጁ የፖለቲካ ፓርቲዎች ወሳኝ አጋር ኃይል የማጣታቸውና የአንድነት ፖለቲካ የተሻለ ቦታ እያገኘ የመምጣቱ ማሳያ መሆኑን ገልጸዋል።

ብሔራዊ ምርጫ ቦርድ ህወት ኃይልን መሰረት ያደረገ የአመፃ ተግባር ላይ መሳተፉን እንዳረጋገጠ በመግለጽ የፓርቲውን ህጋዊ ሰውነት መሰረዙን ይፋ አድርጓል። በፓርቲው ስም የተመዘገቡ ንብረቶችም ተጣርተው ዕዳ ካለበት ለዚሁ መሸፈኛ እንዲሆን የተረፈ ቢኖር ለስነ ዜጋና መራጮች ትምህርት እንዲውል ተወስኗል። የህወት እንዲህ መሆን ምን ማለት ይሆን? ፓርቲውን ከመሰረቱት መካከል አንዱ የሆኑትን ዶክተር አረጋዊ በርሄን ጠየቅናቸው። ውሳኔነቱ መሰረዙ አንደኛ አግባብነት አለው፣ ትክክለኛ ውሳኔ ነው። ሁለተኛ በእኔ በኩል ዘግይተዋል ነው የምለው። በህዝብ መሰረት ያላደረገ ህዝብን አስቀድሞ የማይሄድ ነገር ውሎ አድሮ ፈራሽ ነው። በጥቂቶች ቡድኖች፣ ጉልበተኞች የሚዘልቅ ስርዓት ወይም ሀገር የለም። አገር ሲባል የጋራ ነው። የጋራነትንም የምናሳየው በተባበረ ቅልብ ስንንቀሳቀስ ነው። ስለዚህ መተባበር አስፈላጊ እንደሆነ የሚያስተምርን ይመስለኛል። የዚህን ውሳኔ ተከትሎ የኢትዮጵያ የፖለቲካ አውድና ምህዳር ምን መሳይ ይሆን ይሆን ስንል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ የሆኑትን አቶ ግርማ በቀለን ጠይቀናቸዋል። ህወሓት የዚህ ስብስብ አባል ፓርቲ እንደነበረም ይታወቃል

ህወሀት በኢትዮጵያ ፖለቲካ ውስጥ ውክልናው ጠባብ የነበረ ቢሆንም የፖለቲካ የበላይነት እንደነበረው በተደጋጋሚ ሲነሳ ቆይቷል። ከኢህአዴግ መክሰም በኋላ ግን በክልሉ ምርጫ በማድረግ የግንኙነት መስመሩን እንዲካረር አድርጎታል። ዶክተር አረጋዊ በርሄ የብሔርና ራስን በራስ የማስተዳደር ጥያቄ በራሱ ችግር ባይሆንም አተገባበሩ መነጣጠልን ፈጠረ እንጂ ችግር ያለበት አይደለም ብለዋል። የዚህ ጥያቄ ዋነኛ አራማጅ ህወሀት ህልውና መክሰሙን ተከትሎ የሚፈጠረውን የፖለቲካ ነቃቃት ጠየቅናቸው። አቶ ግርማ በቀለ ለረጅም ዓመታት ይህንን ያራመዱ ሌሎች የፖለቲካ ፓርቲዎች መኖራቸውን አስታውሰው ተጽዕኖ እዚህ ግባ ሊባል የማይችል ነው ብለዋል። አገሪቱ ውስጥ ያለ ፖለቲካ የማንነት ጥያቄ የሚያነሱ ኃይሎች በዛትን ቀምስ እንደሆነ እንጂ አሁን እነዚህ ለዘመናት የታገሉ ሰዎች ትግል ላይ ብዙ ኢንፍሉንስ ያሳድራል ለመኖር ብዬ አልገምትም። ከቅርብ ጊዜ ወዲህ ዛሬ ነበር የተባለው ህዝባዊ ወያኔ ሀርነት ትግራይ ህወሓት በተደጋጋሚ በህዝብ ተወካዮች ምክር ቤት አባላት አሸባሪ ድርጅት ተብሎ እንዲፈረጅ እምባና ሳግ በቀላቀልበት ቁጭት ሲጠየቅ እንደነበረም ይታወሳል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።